ك okay, ما هبارسة, لا ما ከመላከ ፀሐይ ቆሞስ አባ ገብረ ስላሴ ጉበና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ ዶክተር ተፈሪ በላይነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይና የፕሮጀክቶች አስተባባሪ እናም ዲያቆን ዶክተር ብሩክ ይርሳው ጋር በቀዳሚው ክፍለ ዝግጅታችን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያንን መንፈሳ ሳይንሳዊና ዓለማዊ ሚና የፕሮጀክት ዓላማ ጥናታዊ ዳሰሳና የወጣት ተማሪዎች ስልጠናን በተመለከተ የግንዛቤ ማስጨበጫ ገለጣዎችን አድርገዋል። ወደ ቀጣዩና የማጠቃለያ ክፍለ ዝግጅታችን ያመራ ነው። እንዲህ ነው። ዶክተር ብሩክ፣ በእርስ በኩል ፕሮጀክቱ ወደ ሳይንስ ማድላቱ የሚኖረው የጎላ ድርሻ ምን ይሆናል? በፕሮጀክቱ ተሳታፊዎች ዘንድ ሳይንስ እና የሂሳብ ጉዳይ አውስትራሊያን በጣም አሳሳቢ ደረጃ ላይ ያለበት ነገር ነው። ትልቅ እድል ከፋች ነው። ከዛ ባሻገርስ ልጆች ተሳታፊ ለመሆን የሚሹ አስር አስራ አንደኛና አስራ ሁለተኛ የአንደኛ ክፍል ያሉት ኢትዮጵያውያን ተማሪዎች በምን መልክ ነው ወደዚህ ፕሮጀክት መቀላቀል የሚችሉት? ፕሮጀክቱስ ዝርዝር ሂደቱ በሁለት ዓመት ጊዜያት ውስጥ እንዴት ነው የሚከወነው? አመሰግናለሁ። አቶ ካሳሁን የፕሮጀክቱ ጠቅላላ ዝርዝር፣ ፕሮጀክቱ በምን ጉዳይ ላይ እንደሚከናወን ያ ምንድን ነው እንደ ስልጠና ያለ ወርክሾፕ እና ከርቀት ያሉ ባለሙያዎች የሚሳተፉበት የዌቢናር ፕሮግራም ነው የሚከናወነው። ምሩ ዝርዝሩ ዶክተር ተፈሪ እንዳስቀመጠው ነው። አሁን ከጠየቁት አንጻር ወደ ሳይንስ ማዘንበሉ፣ እንዲሁም እኛ እንደ አሁን ይህንን ወርክሾፕ እንደ ማከናወናችን ወላጆችና የዚህ ወርክሾፕ ተሳታፊዎች እንዲገነዘቡት የምንፈልገውም ነጥብ ከዚያ አንጻር እንዲታይ እንፈልጋለን። ምናልባት እንደ ጥሩ ምሳሌ እንዲሆን አሁን ይሄ ፕሮጀክት እንደ ማይግራንት ተስ ሊኖር ይችላል የሚል መነሻነት አለው። ዶክተር ተፈሪ በሌላ ጥናት በአንድ ባደረጉት ሰርቬይ የተገኘው ውጤት ነው፣ ጥሩ ምሳሌ አድርገን ማስቀመጥ የምንችለው ለምሳሌ ኢትዮጵያውያን በሀገራቸው ህፃናትን እንደ ምሳሌ ብንወስድ በገጠር እንኳን ያለ አንድ ህፃን ልጅ በጠዋት ከብቶችን በማሰማራት እንዲሁም በእርሻ ስራ ቤተሰቦችን በማገዝ በቤት ውስጥም የሚያስፈልጉትን ደግሞ የተለያዩ ስራዎች በማገዝ ለምሳሌ እንደ ጥሩ ምሳሌ ባስቀምጥ ቤት ውስጥ መልካም ወለል እንዲኖር ከአቧራ ወይ ደግሞ የተሻለ መልክ እንዲኖረው ለምሳሌ የከብት እበት ተጠቅመው ቤትን ያለሰልሳሉ፣ ቤቱንም ያስውባሉ እና ልጆችን ስንመለከት በገጠር ያሉት ኢትዮጵያውያን ከአካባቢያቸው ጋር በደንብ የተዋወቁ ናቸው። ከብቶችን ያውቃሉ፣ አፈሩን ያውቃሉ አዝሮቱን ያውቃሉ፣ እንስሳትን ያውቃሉ፣ ኑሮን ያውቃሉ፣ ኢኮኖሚን ያውቃሉ፣ ማህበረሰብን ያውቃሉ እና ይሄ ከጋዱ ዓለም ጋር ያላቸው ትውውጥ ያላቸው ትስስር በጣም ከፍተኛ ነው እና የመጠየቅ ጥያቄን ብቻ የመጠየቅ ብቻ አይደለም፣ ችግሮችንም ፈትሾ ለዛ መፍትሄን ማፈላለግ፣ ይሄ ከልጅነታቸው የሚያድግ ባህሪ ነው። እዚህ ግን ያሉ ኢትዮጵያውያን እኛ ወላጆቻቸው ከአካባቢው ጋር ያለን ትስስር ውስን ከመሆኑ የተነሳ ልጆች ከገሃዱ ዓለም ጋር ያላቸው ትውውቅ ትንሽ የተገደበ ነው። ልጆቻችን ትምህርት ቤት ስለሚሄዱ ወይ ደግሞ የተለያየ የትምህርት መርጃ ስለሰጠናቸው የቁጥሩንና እንዲሁ የሳይንስ በመጻፍ ላይ ያለውን ድጋፍ ስላለ ብዙ ያውቃሉ ብለን በዛ ያለን እምነት ከፍተኛ ነው። ግን ገሃዱን ዓለም የማወቃቸው ገደብ ስላለው ይህንን ገደብ ታሳቢ ያደረገ ጥናት ተደርጎ ነው። ሳይንቲፊክ ኢንኳይሪ ሳይንሳዊ የሆነ ጥያቄ የሚጠይቁበት አስተሳሰብ ከልማዳዊ ከባህላዊ አይነት ጥያቄ ከሚጠይቁ ይልቅ ሳይንሳዊ የሆነ ጥያቄን የሚጠይቁበት ለዛም ደግሞ አሰሳ ለሚያደርጉበት መፍትሄ ለመፈለግ አሰሳ የሚያደርጉበትን ነው እና ሳይንሱ ላይ ቤዝ ያደረገው ማህበረሰብም አቀፍ ያለው ጥናትም እሱንም የሚመለከቱበት መድረክ ይኖራል። ግን ይበልጥ ከጋዱ ዓለም ጋር ያላቸው ገደብ ያለው ብዙ ያልተሳሰረ ያ ገደብ ነው ምክንያት ሆኖ ወደዚህ አይነት ወርክሾፕ ምንነሳ ይችላል ነው። ወደ ተሳታፊዎች ስናስብ ተሳታፊዎቹ አባታችን እንደጠቀሙት ነው የቤተክርስቲያኑ አባላት። የቤተክርስቲያን ስንል ቤተክርስቲያን አንዲት ናት። ሁሉም የቤተክርስቲያን አባላት በአውስትራሊያ ላይ አሉት የሚሳተፉበትን መድረክ ሊኖር ይችላል፣ ግን እዚህ ላይ ቪክቶሪያ ላይ ያሉትን ልጆች ከአስረኛ ክፍል ጀምሮ እስከ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎችን የሚያቅፍ ነው። በዚህ ፕሮጀክት ላይ እንዲሳተፉ የተፈለገው ከነዚህ ከተሳታፊዎች ውስጥ ያንን ስልጠና የሚሰጡትን ባለሙያዎች ነው። ይህም አፍሪካውያንን ይበልጥ ግን ኢትዮጵያውያንን የምርምርና የአካዳሚክ ባለሙያዎችን በመጠቀም ነው። እነዚህም በአብዛኛው በተለያየ ዲሲፕሊን በቴክኖሎጂው፣ በሳይንሱ ሙያ ውሳኔ መስጠት የሚችሉ የራሳቸው ኢንዲፔንደንት የሆነ ሪሰርች የሚያከናውኑ ምሁራንን በመጋበዝ በርቀት ላይ ያሉትን ሰዎች በዌቢናሩ፣ በቅርበት ያሉትን በወርክሾፕ ሳተፉ ማድረግ ነው። ከዚህ ወርክሾፕ እነዚህ ወጣቶች የሚጠቀሙበት አንደኛው ቅድም እንዳስቀመጥኩት ከጋዱ አለም ጋር የሚተዋወቁበትን ቀላል በሆነ አቀራረብ ሪሰርቸሮች ወይም አካደሚሽንስ የምንጋብዛቸው በወርክሾፑን ትሬን ሊድ አድርገው የሚያከናውኑት ቀለል ባለ አቀራረብ ወጣቶቹ ተማሪዎቹ የሚገነዘቡበት ገላጭ በሆነ አገላለጽ ይህንን ሳይንቲፊክ ኢንኳሪ ቅድም ዶክተር ተፈሪ የገለጹትን የሚያስገነዝቡበት ነው። ሌላው ተጨማሪ ጥቅም ለነዚህ ወጣቶች ያለው እነዚህን ባለሙያዎች በዩኒቨርሲቲ ውስጥ በአመራር በዩኒቨርሲቲ ውስጥ በተለያየ የውሳኔ ደረጃ ላይ ያሉ ባለሙያዎች ናቸው። እነዚህንም ሰዎች የሚተዋወቁበት ሌሎችም ጥያቄ ካላቸው ለወደፊት ለምሳሌ ለሙያ ግባቸው የሚፈልጉት ጥያቄ ካለ ከእነሱ ጋር ግንኙነትን የሚያደርጉበት መድረክ ይሆናል። ወደፊት በአመት ውስጥ አስራ ሁለት ወርክሾፕ ይከናወናል። የተለያየ ዲስፕሊን ላይ ነው። እነዚህም ሙያዎች በኒድ አሴስመንት ወጣቶችን የመጠየቅ ሰጥተው ናቸው። በዚያ የምናገኘው ነው። በአብዛኛው ለምሳሌ የጤና መስክ ላይ፣ በሳይንሱ መስክ ላይ፣ በቴክኖሎጂ መስክ ላይ የሳይንቲፊክ ኢንኳሪ እና ያንን ኢንቨስቲጌት የሚያደርጉበትን ወርክሾፕ ነው የምናከናውነው። ወርክሾፑ አስራ ሁለት ወርክሾፕ በአመት ውስጥ ይከናወናል። ዌቢናርስ ደግሞ በርቀት የሚከናወኑ ወደ ስድስት በአጠቃላይ በሁለቱ ዓመት በሁለት ሺ ሀያ አራት እና በሁለት ሺ ሀያ አምስት ሀያ አራት ወርክሾፖችን እና አስራ ሁለት ዌቢናርስ ይኖሩናል። ስለዚህ ወደፊት በተለያየ ፕላትፎርም ቤተክርስቲያኒቱ ባላት በራሷ መድረክ፣ በሌሎችም ሶሻል ፕላትፎርሞች ይተዋወቃል። ወጣቶቹ ኦንላይን ባለ የሬጂስትሬሽን ሬጂስተር አድርገው ሊሚት አለው ወርክሾፑ በተሰጠው ካሌንደር ተመዝግበው የወርክሾፕ ተሳታፊ ይሆናሉ። በየትኛው ዌብሳይት ወይም የትኛው ድረገጽ ላይ ነው መመዝገብ የሚችሉት? የኦንላይን ሬጅስትሬሽን ፕላትፎርም ኦልሬዲ ድራፍት ተደርጎ ተዘጋጅቷል። በተለያዩ ፕላትፎርም ለምሳሌ አንዱ የቤተ ክርስቲያኒቱ ፕላትፎርም ነው፣ ባላት በሶሻል ፕላትፎርም ላይ የሚለጠፍ ይሆናል። ሌላው ሌሎችንም ታሳቢ ያደረገ ሌሎች የኮሚኒቲ ሶሻል ትኖች አሉ። ለምሳሌ በቴሌግራም ወይ ደግሞ በዋትሳፕ ኮሚኒቲ ግሩፑን ያቀፉበት በዛ ላይ ያንን ኢንፎርሜሽን ለምንላቅ ይሆናል። ዶክተር ተፈሪ የደብረ ገነት ቅዱስ ቤተ ክርስቲያን የመጀመሪያው ጊዜ አይደለም የዚህ አይነት ፕሮጀክቶችን ሲያካሄድ በርካታ ፕሮጀክቶችን አካሂዷል። አሁንም በወጥን እነዚህን ረዘም ያሉ የሁለት አመት ፕሮጀክቶች ይዟል። እነዚሁም ደግሞ በድጎማ የሚመጡ ናቸው። ከመንግስትም በኩል ስራ ማስካሄጃዎቹ ለዚህ ስኬታ ችሁ ያበቃችሁ ምንድን ነው? ከሌሎች በተሻለ በርካታ የሆኑ ድጎማዎችን ለማግኘት ለስራ ማስኬጃ ወይም ለተለያዩ ፕሮጀክቶች መከወኛ፣ ከእናንተስ ሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን፣ ሌሎች ቤተ ክርስቲያናትም ሆኑ ሌሎች የማህበረሰብ ድርጅቶች ምን ሊማሩ ይችላሉ? የምታጋሯቸው ከተሞክሯችሁ ከልምዶቻችሁ ምን ይሆናል? ምክር የሚጠይቁ ቢኖሩ የእናንተ ምክረ ሀሳብ ምንድን ነው? መልካም ጥሩ ጥያቄ ነው። ምናልባት እንግዲህ ሚስጥር አለው ብለን ካሰብን ሚስጥሩ በህብረት መስራት ነው። እንደው ጠቅለል ላርገን ስናየው በአጠቃላይ በኦርቶዶክስ አብያተ ክርስቲያናት አገልግሎት ውስጥ የህብረት አገልግሎት ነው የምናየው። ከቅዳሴው ብንጀምር ቅዳሴው ቢቀደስ ካህናቱ ከዲያቆናቱ ጋር በህብረት ሆነው ይቀጥታሉ። ለምሳሌ ለተሳምረት ቢሆን ከዛ በኋላ አንዱ ታምረ ማርያም ያነባል፣ አንዱ ያስተምራል፣ አንዱ ይዘምራል እንደዚህ እና ባአጠቃላይ አገልግሎቶቹ የህብረት ናቸው እና ይሄም አሁን የፕሮጀክቱን አሰራር ብናየው ምናልባት እኛ ለቃል ለመጠይቁ መጣል እንጂ ከእኛ ጀርባ ብዙ ሰው ነው ያለው ለዚህ የሚሳተፍ ማለት ነው። እና ሁሉም እንደጠጋው በተለያየ መልክ ይሳተፋል ማለት ነው። እና በአጠቃላይ ቤተክርስቲያናችን ለዛ ነው። እኔ እንደው ምሳሌ ለመጥቀስ ያል ለምሳሌ ፕሮጀክቶቹ እንዴት ነው የሚሰሩት? ለምሳሌ አንዳንዶች ወንድሞቻችን እንደዚህ አይነት ፕሮጀክት አለ እና ይሄ ተጽፎ የሚሞቀ ጥሩ ነው ብለው ያመላክቱናል። ከዛ ደግሞ አሁን በምናስተባበረው ፕሮጀክት ውስጥ ብዙ ወንድሞች አሉ እንዳልኩት ነው እ ደግሞ ደስ ይለኛል። እኛ ለኢንተርቪው ያህል መጣን እንጂ ስራውን የሚሰሩ ከጀርባ ያሉ በጣም ብዙ ልጆች ናቸው። ሆነ ብሬን ስቶርም ይደረጋል። እንዴት ነው የምንጽፈው፣ ምንን አማካ አድርገን ነው የሚባል ብዙ ጊዜ ይደረጋል። ከዛ ፕሮጀክቱ ይቀረጣል። ተቀርጾ ይገባል ማለት ከዛ እንደየጠጋው ደግሞ አንዳንዱ ሎቢ ያደርጋል። ይሄ ፕሮጀክት እንዲታካ በሚታወቁ ሰዎች ጥሩ ነው፣ እናቃቸዋለን፣ ብዙ ፕሮጀክት ይሰራሉ በሚል ማለት ሁሉም ተከፋፍሎ መጨረሻ ላይ ያለን የህብረታዊ ግለት ነው። ከዛ ደግሞ ፕሮጀክቱ ከመጣ በኋላ ሌላ በትልቁ መረሳት የሌለበት ፕሮጀክት መገኘቱ ብቻ ግብ አይደለም። ዋናው ግቡ ፕሮጀክቱ ከመጣ በኋላ በስራ ላይ ውሎ የሚያስፈልገውን መጀመሪያ የተነደፈውን እስል አላማውን አታክቶ ማየት ነው። ለዛ ደግሞ እንግዲህ ፕሮጀክቱን ስራ ላይ የሚያውሉ ሰዎች ያስፈልጋል ነው ለምሳሌ እነዚህ ፕሮጀክት ዶክተር ብሩክ እንደሚያግዘን ማለት ነው እና ይህን ሁሉ ስትደምረው ቤት አይነት የተቀናጀ የህብረት ስራ እንዲሁ አሁን ሳስበው አሁን ከጥያቄ በኋላ የዛሬ ትዌንቲ ፎርቲን አካባቢ ነው እንግዲህ ከማስታውሰው የመጀመሪያውን ፕሮጀክት በጽፎ ገንዘብ ያገኘያል የተማያ ሽግር ነበርና ከዛ ወዲህ የሚደመር በጣም ብዙ ፕሮጀክት ውስጥ የመስት ነው። በዚሁ መልክ በህብረት እየተሰራ አንዱ አንዱን እየሸፈነ አንዱን አንዱ ፓርት እያደረገ በህብረት እየተሰራ አባቶችም፣ ሁሉም ሰው ተሳታፊ ነው የሚሆነው ቡን በማስተባበር ያው አባታችን አሁን ከላይ ያለውን ዋናውን አላማ ቅድሚያው ህብረተሰብ መቼ ይጠቀምበታል የሚለውን ዜና ማሰራጨት በራሱ የፕሮጀክት አንድ አካል ነው እንደዚህ አድርገን የምንሰራው። ሁለተኛው ለጠየከኝ ጥያቄ ምናልባት ሲቪሉ እንደሆነ ካሳሁን፣ ምናልባት ከሶስት ከአራት ዓመት በፊት የትኛውን ፕሮጀክት እናገኝ ዶሆን አላውቅም እንደዚሁ ቃለ መጠይቅ ነበረኝ ጋደጋ እና ያኔም ጠቅሸ አለው። ያኔም እንዳለው ምንድን ነው ቅድም አባታችን እንደጠቀሱት አህቴ ቅድስት ቤተክርስቲያን ብለን ነው የምናምነው የትኛውም ቤተክርስቲያን የሚሆን ኢቨን ሌላም አካል ቢሆን እንዴት ነው እንደዚህ አይነት ነገሮችን መጥፋት ማግኘት ካገኘን በኋላ ደግሞ ወደ ተግባር የምንቀይረው ብሎ ቢጠይቀን የምናቀውን ኢንፎርሜሽን ለማጋራት ዝግጁ ነው እኛ በዛም አለ በዚህ ህብረተሰባችን እንዲጠቀም በዛ ነው። አሁን ይህ ፕሮጀክት በእኛ በደብረ ገነት ቅዱስ ሚካኤል ቤተክርስቲያን ቢገኝም አባታችንም ዶክተር ብሩክም ደጋግሞ እንዳነሱት የትኛውም የህብረተሰብ አካል መቶ እንዲጠቀም ነው የምናስበው አላማው ሚካኤል ፕሮጀክት አገኝ የሚለው ሳይሆን ህብረተሰቡ ተጠቅሞ ዊን ዊን የሆነ ሲቹዌሽን የተወሰነ ቅዱስ ሚካኤል ቤተክርስቲያን አካባቢ ያለ ሰው ፕሮጀክትን ጽፎ ቢያመጣውም ግን ተደራሽነቱ ለብዙ ሆነ የሚለው ነው ዋና የሚይዘን፣ በቤተክርስቲያናችን የምናስበው ና አላማዎች ነውና፣ ስለዚህ ጠቅለል ላደርገው፣ በአጠቃላይ የህብረት እንቅስቃሴ ነው ያለን። ትንሽ ኮሚትመንት ይጠይቃል። በኋላ ግን ውጤቱና ወደፊት ሊያመጣ የሚችለው ተጽዕኖ ሲታይ በጣም አርኪ ጉዞ ነው እና የህብረት ጉዞ ነው። ለሌሎችን ደግሞ እንደዚህ አይነት ነገር ሰጠው እንደዚህ አይነት ፕሮጀክቶች አንትተው ህብረተሰቡን ለመጥቀም የሚፈልጉ ሰዎች በራችን ምንጊዜም ክፍት ነው። የምናቀው ኢንፎርሜሽን በሙሉ ሼር ለማድረግ ዝግጁ ነን ለማለት ነው። መላከ ፀሐይ ቆሞስ አባ ገብረስላሴ ደብረገነ ቅዱስ ሚካኤል ቤተ ክርስቲያን ቀደም ሲል ላበረከታቸው ወይም ለስኬት ላበቃቸው ፕሮጀክቶች አሁንም በውጥር ላይ ለሚገኙት ሁሉ ቁጥር ተፈሪ እንዳነሱት በርካታ ሰዎች በዚህ ዙሪያ ተሳትፈዋል። ቀደም ሲል ለተከናወኑት መልካም ተግባራት ለተገኙት ትሩፋቶች እንደዚሁም ወደፊት በወጥን ላይ ላሉት በዚህ ተሳትፎ ላደረጉ ቤተ ክርስቲያኒቱ አባላትም ሆነ ከውጭም ላሉት እንደዚሁም ደግሞ ወላጆችም ጨምሮ የሚያስተላልፉላቸው መልእክት ምን ይሆናል? በጥቅሉ ለእህት ቤተ ክርስቲያናትንም አክሎ እንደዚሁ ዛይርስጥልኝ አቶ ካሳሁን እርስዎትም አንዱ የስራችን አጋርና ብርታት ኖት። በየጊዜው እንደዚሁ በአበይት በዓላት በሚያስፈልገው ሁሉ፣ እንደዚሁ በሙያዎት በተሰማሩበት መስሪያ ቤት ለማህበረሰቡ፣ ለሕብረተሰባችን ቤተክርስቲያን እንደ ቤተክርስቲያን፣ ኮሚኒቲው እንደ ኮሚኒቲው፣ ማህበረሰባችን ደግሞ ለማህበረሰብ ነቅቶ ተግቶ እንዲሰራ፣ እንዲረዳዳ፣ እንዲተዋወቅ፣ እንዲደጋገፍ፣ አንዱ ካንዱ አረያ እንዲሆን የሚያደርጉትን እያደነቅኩኝ። በዚህ እኔ በምላላክበት ደብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን ስር ቅድም በመግቢያ እንዳልሁት የተለያዩ ፕሮጀክቶች አሉ። እነዚህ ፕሮጀክቶች ደግሞ እውን የሆኑትና እየሆኑት ያሉትን በባለ ድርሻ አካላት ነው እና በእውነት እነሱን በሰጡኝ ድል እንዳመሰግን ድሉን ስለከፈቱልኝ ከልብ ነው ማመሰግን። በደብራችን እንግዲህ ከሰበካ ጉባኤ ጀምሮ ከህንፃ ሰሪና ልማት ኮሚቴ ጀምሮ ከወጣቱ ከሰንበት ትምህርት ቤት ጀምሮ እንደዚሁ ፊት ለፊት አሁን ኢንተርቪው እየሰጡ ያሉት እንደ ዶክተር ተፈሪና እንደ ዶክተር ዲያቆን ብሩክ ያሉት በደብራችን እንደዚሁ ደግሞ የምሁራን ግሩፕ ዘጠኝ አባላት ያሉት የፈንድ አፈላላጊና አማካሪ ኮሚቴ አለን። የእነሱ ድካም ቅድም ዶክተር እንዳሉት የካህናቱ ድካም የወላጁ ጥረት በአጠቃላይ ወላጁም ምሁራኑም በኮሚቴ የተደራጀውም የፈንዳ አመካካሪና አፈላላጊ ኮሚቴም በሕዝብ የተመረጠ ሰበካ ጉባኤም ህንጻ ሰሪ ኮሚቴም በቤተ ክርስቲያን ስር ያለው ሰንደይ ስኩል የወጣቶች ዲፓርትመንት በአጠቃላይ ማህበረ ካህናቱ ይሄ በጋራ በጸሎትም በምክክርም በበጎ ህሊናም በእውቀትም ጊዜንም ጉልበትንም ገንዘብንም መስዋዕት በማድረግም ለቤተ ክርስቲያናችን አሁን ለደረሰበት እድገት እነዚህም ባለድርሻ አካላት ሁሉ የመልካም ነገር ዋጋ ከእጁ የሆነው የቤተ ክርስቲያን ራስ ክርስቶስ የዓለም መድኃኒት መድኃኒ ዓለም፣ በፊቱ የሚቆመው ደግሞ ገናናውና ታላቁ መላክ ቅዱስ ሚካኤል፣ እግዚአብሔር በቸርነቱ ቅዱስ ሚካኤል ደግሞ በአማላጅነቱ እነዚህም ባለ ድርሻ አካላት ሁሉ በነፍስም በስጋም እንዲባርክልኝ በእውነት እጸልያለሁ እመኛለው። እግዚአብሔር ሁላችንንም ይባርከን ሁላችንንም ይጠብቀን። ማስተላልፈው ጥሪ ግን ቅድም እንደተባለው የሜልበርን ደብረገነት ቅዱስ ሚካኤል የሚያገኘው ፈንድም ሆነ የራሱ አወቃቀር አደረጃጀት፣ አሰራር በአጠቃላይ በከተማችን ላሉ ምዕመናን ሁሉ አገልግሎቱ እንዲሰርፍ በጣም ከፍተኛ ፍላጎት አለን እና ለምሳሌ ሆምወርክ ሳፖርት የሚል ግሩፕ አለ። ሁሉም እንዲጠቀምበት እንፈልጋለን። በደብረ ሰላም መድኃኔዓለም ቤተክርስቲያን ያሉ ምዕመናን ልጆቻችን፣ በመካረ ስርዓት ልደት አለማርያም፣ በምዕራፈ ቅዱሳን አቡነ ተክለ ሃይማኖት፣ በዚህ ሁሉ ያሉ ወጣቶች፣ ተማሪዎች የሆምወርክ ሳፖርት ሁሉ ተሳታፊ እንዲሆኑ እንፈልጋለን። በሌላውም ተረዳርተን አብረን እንድናድግ እንድንሰፋ የምናገኘውንም በአገሪቱ ላይ ያለውን እድልም በፍቅር ሆነን። በመለያየት በመነቃቀፍ ሳይሆን በፍቅር ሁነን በመቻቻል፣ በመፈቃቀር፣ በመከባበር እና አንዲት ቤተ ክርስቲያን ስለ እሷ በማሰብ እንድንሰራ የበለጠ እንድንቀራረብ እንድንደጋገፍ አንዱ ያለው ጸጋ ለአንዱ የለውም እና በጸጋችን ሁሉ ለአንዲት ቅዱስ ቤተ ክርስቲያን እንድንሰራ ለትውልዳችንም እንድንሰራ እንድንተጋገፍ መንፈሳዊ ጥሬን አስተላልፋለው። የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን በአባቶችም፣ በእናቶችም፣ በእህቶችም፣ በወንድሞችም በዛ መካከል ተላላኪ እንደመሆን የመጠን አስተባባሪ እንደመሆን የመጠን ከምሁራኑ ጋር ከካህናቱ ጋር ከሰበካ ጉባኤው ጋር ከሚመኑ ጋር በመሆን ወጣቱን ለማገልገል እናቶችን ለማገልገል አባቶችን ለማገልገል በየሚፈልጉት አገልግሎት ደጉ ሳምራዊ ቤተክርስቲያን ናት እና ይህን ስራ ሁላችንን ተጋግዘን እንድንሰራ የትውልዱን ቁስል የወገናችንን ቁስል አብረን ዘይት እንድናፈስ ተረዳድተን አንዱ እግሩን ሲይዝ፣ አንዱ ራሱን እያያዘ፣ አንዱ ወገቡን እየደገፈ፣ አንዱ ዘይት እያፈሰሰ፣ አንዱ ቁስሉን እያጠበ፣ እንደዚህ አይነት መንፈሳዊ ስራ እንድንሰራ መንፈሳዊ ጥሪዬን አስተላልፋለሁ። አቶ ካሳሁን እግዚአብሔር ይጠብቅልን፣ ከስራ ባልደረቦቸው ጋር እግዚአብሔር ስራዎትን ያቃናልን፣ እየቀደመ ይስራላችሁ በጎ ስራ ነው የምትሰሩ ያላችሁት። ከነ ስራ ባልደረቦችሁ እግዚአብሔር ያክብርልኝ። አሜን። ለሁላችን ላከ ፀሐይ ቆሞስ አባ ገብረ ስላሴ ጎበና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ ዶክተር ተፈሪ በላይነ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይና የፕሮጀክቶች አስተባባሪ ዲያቆን ዶክተር ብሩክ ይርሳው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አባል ስለ ቃለ ምልልሱ እናመሰግናለን። የተለማቸኋቸው ፕሮጀክቶች እውን እንዲሆኑ ምኞታችን ነው። አቶ ካሳሁን እኔም አመሰግናለሁ ዶክተር። አመሰግናለሁ ዶክተር ብሩክ አመሰግናለሁ። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይስጥልኝ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።